ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ። ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ። የሳምንቱ መጨረሻ የጋቢና የሳተላይት ዝግጅትን ይዤ ሳስተናግዳቸው የማመሻው ሄኖክ ሰማግዜር ነኝ። በቅድሚያ በዛሬ ጋቢና በተከታታይ ስናቀርብ የቆየነው ነው ቦሌ ቦሌ ዝግጅት በውጭ ሀገር መሠረታቸውን አድርገው ወደ ኢትዮጵያ የሚገቡ ፖለቲከኞች፣ እንደዚሁም የለውጥ አቀንቃኞችን ኑሮ ተስፋ፣ እንደዚሁም የወደፊት ስራቸውን እናስቃኛቸዋለን። በዚህ በውጭ ሀገር የሚኖር አንድ ፖለቲከኛና ልጁ የሚያደርጉትን የአባትና የልጅ ውይይት እናሰማቸዋለን። ወደ ኤርትራ የመሄድ ጉዳይ በእኔ በኩል የምጠብቀው አንተ ሃይስኩል እስክትጨርስ ነበር። ኢንፋክት ሃይስኩል ለመጨረስ አንድ ዓመት ሲቀርህ እንድወስን ያደረገኝ የአንዳርጋቸው መታሰር ነው። የአንዳርጋቸው መታሰር የባሰ አስጨከነን፣ ጨካኝ ያደረገን፣ እንድንሄድ አደረገን። በሌላኛው ዘገባ በሶማሌ ክልል ባለፈው ሳምንት የተከሰቱ ግጭቶችና የፖለቲካ አለመረጋጋትን አስመልክቶ ከተለያዩ አካላት ጋር የተደረገ ውይይት ይዘናል። የህግ ባለሙያዎች፣ የፖለቲካ እንደዚሁም የሰብአዊ መብት ድርጅቶች መሪዎችን እንደዚሁም ደግሞ ተንታኞችን ይዘናል። ሁለቱም ምክር ቤቶች አንድ ላይ ቆጭ ብለው ችግር ተፈጥረዋልና ይህን ችግር ለማስወገድ ፌዴራል መንግስት አልቃ ይግባ ክልል ውስጥ ብለው መወሰን ይችላሉ። ሶስተኛው አማራጭ ይሄ የፌዴሬሽን ምክር ቤት ራሱ ተሰብስቦ ህገ መንግስታዊ ስርዓቱ አደጋ ላይ ወድቋል ብሎ ሲያስብ ፌዴራል መንግስት ክልል ህይወት ውስጥ ጣልቃ እንዲገባ መወሰን ይችላል ይላል። ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኤ የአዲሱ ትውልድ ድምፅ፣ አብራችሁን ካድማስ ተሻገሩ። ጋቢና ቪኤ የኢትዮጵያ መንግስትና በውጭ ሀገር የሚኖሩ ተቃዋሚዎች ልዩነቶቻቸውን አቻችለው አብረው ለሀገር ብልጽግና ለዴሞክራሲ ስርዓት ግንባታና ሀገራዊ ሰላምና እርቅ ለመስራት መስማማታቸውን ተከትሎ ከዚህ ቀደም የኢትዮጵያ መንግስትን በመተቸት በመቃወም አልፎም የትጥቅ ትግል ሲያካሂዱ የነበሩ ወደ አዲስ አበባ መመለስ ጀምረዋል። ጋቢና ቪኦኤ አዲስ በጀመረው ቦሌ ቦሌ ተከታታይ ዘገባ ከወጣት እስከ ጎልማሳ ከተለያዩ የፖለቲካና የማህበራዊ ለውጥ እንቅስቃሴ መሪዎች ጋር ወደ ሀገራቸው ከመግባታቸው በፊት ያለፈው ታሪካቸውን ተስፋቸውንና የወደፊት እቅዶቻቸውን እየጠየቀ ይገኛል። የአርበኞች ግንቦት ሰባት አመራር ኤፍሬም ማዴቦ የ11ኛ ክፍል ተማሪ ልጁን ቢንያምን ትቶ ወደ ኤርትራ ለትግል ሲገባ ወጣቱ ቢንያም ለአባቱ ድጋፉን ሰጠ። ዛሬ ቢኒያም አባቱን ይጠይቃል። የፖለቲካ ተሳትፎውን የአባቱን የፖለቲካ ትግል እንደዚሁም በቤተሰቡ ያሳደረውን ጫና ሁሉ አንስቶ ይወያያሉ። ሰላም፣ ስሜ ቢኒያም ነው። ዛሬ ከአባቴ ጋር ነኝ። የአባት ስም ኤፍሬም ማዴቦ ነው። And uh, the rest of this interview, I'm ቃለ ምልልሳችን እኔ የምናደርገው በእንግሊዝኛ ነው፣ ምክንያቱም ሀሳቤን በተሻለ ለመግለጽ ስለሚያስችለኝ። አባቴ፣ ላንተ አንዳንድ ጥያቄዎች አሉ። በቅድሚያ እስኪ ስለ ራስህ ትንሽ ንገረን፣ ወደ ዋናው ጉዳይ ከመግባታችን በፊት። ኤፍሬም የተወለደው ኤርጋለም ውስጥ ነው። ታውቃለህ፣ ሲዳቦት ላገር ዋና ከተማ ነበር ያለ። ኤርጋለም ነው የተወለደው ሁለት ወሬ ሲሆን አባባ ናትዬ በስራ ምክንያት ተከይረው ወደ ሻሸመኔ አካባቢ አይተሃል፣ ኩየራ ሲሄዱ ሁለት ወሬ ኩየራ ገባሁኝ። ኩየራ እስከ አራተኛ ክፍል ድረስ ተማርኩኝ። ከዛ አባባ ወደ ወደ ሐዋሳ ቦታ ነበረው፣ መሬት ነበረው። ወደ ሐዋሳ ለመሄድ ወሰነ። ወደ ሐዋሳ ለመሄድ ሲወስን እኔም መጀመሪያ እኛ የመጀመሪያዎቹ መሰረት አልነበረም። ትልቅ ታውቃለህ መሰረትን አንክል መሰረት አልነበረም። እሱ መልስ ያለ ነው እስከ ሙሉ ሙሉ በጣም ትንሽ ነበረች። እስከ ሙሉ ድረስ ያለ ነው። ወደ አዋሳ መጣን። አዋሳ መጥቼ ኮምቦኒ ስኩል ሄዳለ እሱ ማይታል አዋሳ ኮምቦኒ ስኩል አምስተኛ ክፍል ተማሪ መሆን ጀመርኩኝ። የአዋሳ ልጅ መባል የጀመርኩት ያኔ ነው። እስከ ስምንተኛ ክፍል ድረስ ኮምቦኒ ተማርኩኝ። ኮምቦኒ ከተማርኩ በኋላ ስምንተኛ ክፍል ሳልፍ የሚገርም አዋሳ ዘጠነኛ ክፍል ይኑር አይኑር አናውቅም። እኔ ስምንተኛ ክፍል እያለሁ አዋሳ ዘጠነኛ ክፍል አልነበርም። ስለዚህ አባባ ይርጋልም ወይስ ደብረዘይት የሚል ምርጫ ነበረው እና የጠቀላ አባባ የመካሬስ ሲዳሞ ክፍለ ሀገር ውስጥ መካሬስቶች ሲሄዱ ከመስራቾቹ አንዱ ነው። ስለዚህ ደብረዘይት በጣም ቆንጆ ትቤት አላቸው። ቦርዲንግ ስኩል ኢትዮጵያን ኢቫንጀሊካል ኮሌጅ ወይም የኢትዮጵያ ወንጌላዊ ኮሌጅ የሚባል ኮሌጅ እና ሃይ ስኩል ያለው በጣም ቆንጆ ትቤት አለ። እዛ ሞከርልኝ ተፈተናሉኝ። አዋሳ ውስጥ የተወሰኑ ልጆች ተፈተንን። እኔ ብቻ አገኘሁኝ ስኮላርሺፕ አግኝቼ ደብረዘይት ማጀልካ ኮሌጅ ሄድኩኝ። ለመጀመሪያ ጊዜ ከብዙ ኢትዮጵያውያን ጋር መገናኘት የጀመርኩት ያኔ ነው። በፖለቲካ መልኩ ባይሆንም ኢትዮጵያን በደንብ ማወቅ የጀመርኩት ያኔ ነው። ከያቱ ግዛት ትምህርት ቤት ከወለጋ አይነት ልጆች አሉ። ከደቡብ ከባ፣ ከምስራቅ፣ ከሐረር፣ ከድሬዳዋ አይነት ልጆች አሉ። ከሲዳሞ፣ ከየአካባቢው ኤርትራ ከትግራይ ከወሎ ከጎንደር ከየአካባቢ የሚወጡ ልጆች ነበሩና የየራሳቸው እይታ አላቸው እና ከትንሹ አዋሳ ወጥቼ ትልቅ ዓለም ውስጥ መግባት የጀመርኩት ያኔ ነው። ዘመናዊ ቴሌቪዥን ያየሁት ባይአንተ ቴሌቪዥን እያየ ነው ያደግኩት እኔ ዘጠነኛ ክፍል ገብቼ ቴሌቪዥን ለመጀመሪያ ጊዜ ያየሁት እዛ ትምህርት ቤት ውስጥ ነው። አዲስ አበባንም ለመጀመሪያ ጊዜ ያየሁት በነገራችን ላይ ያኔ ነው። ዘጠነኛ ክፍል ከገባ በኋላ ነው እና ደብረዘይት ሁለት አመት ተማሩ አስረኛ እና ዘጠነኛ 10 አስርኛ ክፍል ጨረስኩ። ሁለቱ ከጨረስኩ በኋላ የአቤቱ ፈነዳ እድገት መብረት ዘመቻ የሚባል ነበረ። የዛ ዘመቻ ሳታፊ የወኩኝ ባይዘወይ ሞጆ ነው የዘመኩት። ሞጆ እና መቂ ነበርኩ። እሱ ካለቀ በኋላ ተመልሽ እገና አዋሳ ሄድኩኝ። 11 ክፍል አዋሳ ተማርኩኝ። አስራ ሁለተኛ ክፍል ተመዝግቤ ወደ ህዳር አካባቢ ለማትሪክ ተመዝግቤ ህዳር አካባቢ ላይ ትምህርት ቆመ። ቤት ውስጥ አትቼ ማትሪክ አለፍኩኝ። ማትሪክ ካለፍኩ በኋላ አዲስ አበባ ዩኒቨርሲቲ ገባሁ። አዲስ አበባ ዩኒቨርሲቲ ገባሁ አራት ኢኮኖሚክስ ላይ የተማርኩት አራት ዓመት ጨረስኩኝ። ተመረጥኩኝ ለተመረጥኩኝ ማዕከላዊ ፕላን ተመደብኩ። ማዕከላዊ ፕላን አስመራ ወስደኝ ወደ አስመራ ሄድኩኝ። አስመራ መጥቼ ለመጀመሪያ ጊዜ አስመራ ያየሁትም ያኔ ነው። አስመራ መጣሁ። አስመራ አምስት ዓመት ሠራሁኝ። ከአምስት ዓመት ከሰራሁ በኋላ ከአስመራ ተቀይሬ አርሲ ሄድኩኝ። አርሲ ሄጄ አንድ ዓመት ከሰራሁ በኋላ አስመራ እያለሁ ስኮላርሽፕ አገኘሁ ስኮላርሽፕ አገኘሁና ወደ ሆላንድ ሆላንድ ስኮላርሽፕ አገኘሁ። የእኛ ሰው አይደለም ብለው ከለከሉ። የእኛ ሰው አይደለም ማለት የፓርቲ ሰው አይደለም ማለት ነው። የኢሰፓ ሰው አይደለም ማለት ነው። ከለከሉኝ። ሁለተኛ እድል መጣልኝ ወደ ኢንግላንድ። አሁንም ተከለከልኩኝ። ከዛ አርሲ ሄጄ ተቀየርኩ። አርሲ አርሲ ለአውስትራሊያ ስኮላርሽፕ እንደገና እድል መጣልኝ። አሁንም እንደዛ ሆነ። የፓርቲ አባል አለ የሚሆን እኔ ደግሞ የፓርቲ አባል ከመሆን ሁሉም ነገር ይቅርብኝ ብዬ ወስኛለሁ። ት የአውስትራሊያ ስኮላር ሲቀርብኝ ተሹ በቅርቡ የሞተው ወንድሜ ኋላ እሱ አሜሪካ ነበር። ከእሱ ጋር ተነጋገርኩና ኢትዮጵያ በቃች፣ ከኢትዮጵያ መውጣት ፈልጋለሁ አልኩኝ። እሱም ረዳኝ። በቃ ካሲ ቀፍቼ በኢትዮጵያ በወያኔ በኩል ኬንያ ገባሁ። በአጠቃላይ ኬንያ አንድ ዓመት ብቻ ነው የቆየሁት። አንድ ዓመት ቆይቼ አሜሪካ ገባሁ 1992 ማርች 6 ሐሙስ ወደ አርብ አጥቢያ አሜሪካ ገባሁ። እዚህ ዋሽንግተን ዲሲ አካባቢ የመቀመጥ ፍላጎት ነበረኝ። ግን ዋሽንግተን ዲሲ እያለሁ ብዙ ኢትዮጵያ ውስጥ ከኔ ጋር የሚማሩ ጓደኞቼ ጋር ተገናኘን። ሶስት ወር አካባቢ እንደተቀ- እንደሆነ እዚህ የመቀመጥ ፍላጎት አልነበረኝ። እኔ መማር ነው የሚፈልገው፣ ጓደኞች እንድሰራ ነው የሚፈልጉት። እኔ ከፍተኛ የሚክሎት ፍላጎት ነበረኝ። ስለዚህ ሮኖክ ቨርጂኒያ እ ከነተሹ ከተሹ ጋር መኖር ጀመር። ባይ ዘ ዌይ ሮኖክ ቨርጂኒያ እያለሁ ነው ከአንተ እናት ጋር የተዋወቁት። እኔ እዛ ሴል እሷ እና እህቷ እዛ ነበሩ። ተገናኘን። በጣም ኢትዮጵያዊ ይፈልጉ ነበር እነሱ፣ እኛም ኢትዮጵያዊ እንፈልግ ነበር። እኛ እኛ ብቻ ነበር የመሰለን ኢትዮጵያዊ። ተሹ፣ ታየና ሂሩት፣ እነሱም ሁለት እህትማማቶች፣ እነሱ ብቻ ይመስላቸው ነበር። እኔ አንድ ቸርች ውስጥ ተገናኘን። የአንተ መሰረት የሚጀምረው ከዛ፣ ከሷ ጋር ተዋውቅን። ከዛ ነው ዚህ መጣ። እሷ ምን በጣም ተገፋፋ ነበር ትፈልግ ነበር ወደዚህ መጣሁኝ። ጆርጅ ሜሰን ዩኒቨርሲቲ ገብቼ መማር ጀመርኩኝ። እሷም ከሮኖክ ተቀይራ እዚህ መጣች። ፌርፋክስ ካውንቲ መኖር ጀመርን። ለዚህ ነው አን ፌርፋክስ ካውንቲ ሆስፒታል ማነው፣ አይኖቫ ሆስፒታል ፌርፋክስ ሆስፒታል የተወለቀ ወደዛ ነው። ኢቨንቹዋሊ ኦፍኮርስ የኢትዮጵያና የኤርትራ ጦርነት ይጀምራል እና ትምህርቷ ይረታቃለት ያን ጊዜ መጥፎ ጊዜ ነበር። በኢትዮጵያ በኢትዮጵያና በኤርትራ መካከል ነገር ደጋጊሜ ነገር ያለው መጥፎ ጊዜ ነበር እና ሰዎች እኔም እሷም ስሜታዊ ሆነን፣ እኔም ካለ ኢትዮጵያ ምንም ነገር የለም ማድረግ ጀመር ናም ለኤርትራ ምንም ነገር የለም ማድረግ ጀመረ። ታይም አያትህ ከኢትዮጵያ ሊባረሩ ሲሉ በድንገት መጡ። እሳቸቸውን የተወለደ ከወሳቸው እጅ ላይ ነው። እኔና እናት ያለ ልንቀጥል አንቻለም። ልንጋባ የወሰኑን ሰዎች ላለመጋባት እና ለአብሮ ላለመነብር ወሰንም። ጅባ ውሳኔ በሁለታችንም በኩል በዚህ የተነሳ ነው በአብዛኛው ቨርጂኒያ ውስጥ አንተ ከኔ ጋር ያደግከው። በእርግጥ ከእናት ጋርም ተለያተላትልም። ከዛ እኔ ቨርጂኒያ መኖር ጀመርኩ። እናቱ ዲሲ ሙቭ አረገች። በቃ እስከ 2008 ያለ ህይወታችን ይህን አስቀድመህ ከእናቴና ቤተሰቧ ጋር አለመግባባት የተፈጠረው የኢትዮጵያና ኤርትራ ጦርነትን ተከትሎ ነው ስትለን ነበርና፣ በእርግጥ ሁኔታው እናንተን ብቻ ሳይሆን ሌሎች ቤተሰቦችንም እንደለያየ እረዳለሁ። አሁንም ቢሆን ጦርነቱ እና መለያየቱ የፈጠራቸው ችግሮች በቤተሰቦች መሀል ይታያሉ። ታዲያ ወደ ኤርትራ ለትግል ስትሄድ አንተ ጸረ ኤርትራዊ ነህ ብለው አላሰቡም? እናንተስ ኤርትራን እንዴት መረጣችሁ? ፕሬዚዳንት ኢሳያስ ለምን በእናንተ ላይ እምነት አሳደሩ? እናንተም ወደዛ ለምን ሄዳችሁ? ወደ ኤርትራ ሄዶ ለመሄድ ምንድን ነው የጋራ ጠላታችን፣ ለእኛም ለኤርትራዎች የጋራ ጠላታችን ምንድን ነው የሚለውን አየን። ለሁለታችን የጋራ ጠላት ወያኔ ነው፣ ሕወሓት ነው። እነዚህ ሰዎች ለሁለታችንም ጠላቶች ናቸው። እኛ ኤርትራ የሄድ ነው አንተ በደንብ ልታቁ ፈልገው ኤርትራ የሄድ ነው ኢትዮጵያ ውስጥ ዲሞክራሲ ለመገንባት አይደለም ኤርትራ ሄድ ነው ኢትዮጵያ ውስጥ ዲሞክራሲ ከመገንባቱ በፊት መጥፋት ያለበት ነገር አለ። ይሄ መጥፋት ያለበት ነገር ለኢትዮጵያም ለኤርትራም ጠላት ነው። ስለዚህ እሱን ለማጥፋት ነው። አንዳርጋቸው አርጋቸው ጽጌ በየመን ከስድስት ዓመት በፊት መሰለኝ ሲታሰር እናንተ ወደ ኤርትራ ለመሄድ ፍርሃት አላደረባችሁም? ምክንያቱም የትግል አጋራችሁ ተይዞ ያው በቁጥጥር ስር ውሎ በሰቆቃ ይዞታ ሲውል እናንተ ወደ ኤርትራ ስትሄዱ ስጋት አልነበራችሁም? ምክንያቱም እዚህ ቤት ሰብትታችሁ የተደላደለ ኑሮ እና ስራችሁን ጥላችሁ ነበር የተጓዛችሁት። ወደ ኤርትራ የመሄድ ጉዳይ በእኔ በኩል የምጠብቀው አንተ ሃይስኩል እስክትጨርስ ነበር። ኢን ፋክት ሃይስኩል ለመጨረስ አንድ ዓመት ሲቀርህ እንደወስን ያደረገኝ የአንዳርጋቸው መታሰር ነው። አንድ አንዳርጋቸው መታሰር የባሰ አስጨከነን፣ ጨካኝ ያደረገን፣ እንድንሄድ አደረገን። ወደ ኤርትራ ሄደን እሱ የጀመራቸውን ነገሮች ቶሎ ቶሎ ተግባራዊ እንዲሆኑ ኤርትራ ውስጥ የሚደረገው ነገር ዩ ኖው ቀስ እያለ የሚሄድ ነገር ነበር። ሜቢ ብናፋጥነው ጥሩ ይሆናልና ለማፋጠን ደግሞ ይሄንን ስራ ሊሰሩ የሚችሉ የድርጅቱ ትልልቆች ሰዎች ራሳቸው እዛ መሄድ አለበት አለብን የሚል ነገር የተፈጠረው በእኔ ውስጥ የተፈጠረው ያኔ ነው። ብርሃኑም ታስታውስለው፣ እኔ እና ብርሃኑ በአንድ ሳምንት ልዩነት ነው የሄድነው። ሁለታችንም በጋራ የወሰንነው ውሳኔ አለም። ይገርምሃል። ከልቤ ነው የማወራህ። በጋራ አለም የወሰንነው ለመሄድ፣ እኔ ብቻዬን የወሰንኩት። ታስታውስለው፣ ለአንተ ነግሬሃለሁ፣ ከመሄዴ ከትንሽ ጊዜ በፊት እንደ መሄድ ነግሬሃለሁ። ይህንን ለአንተ የነገርኩትን ውሳኔ ድርጅቱ አያውቅም። ማንም የድርጅቱ አባልም አያውቅ በአንዳርጋቸው መታሰር የነበረውን ትልቅ ሪያክሽን ስናይ፣ እኛም የእሱ መሄድ ሆዳችንን ስለበላው እሱም ከአንተ የሚያንሱ ልጆች ነው ጥሎ የገባው። ስለዚህ አንተ ሃይስኩል ሳትጨርስ ለመሄድ ካስወሰነኝ ነገር አንዱ እሱ ነው። እሱ አንዳርጋቸው ሶስት ልጆች አሉት። ሶስቱ ልጆች ውስጥ ሁለቱ ካንተ ያንሳሉ በእድሜ እና ካንተ የሚያንሱ ልጆችን ይዞ እሱ ወያኔ እጅ ከገባ እኔ ኤርትራ ሄጄ የማልሰራበት ምንም ምክንያት የለም። እንደውም ያንዳርጋቸውን መፈታት ማፋጠን አለብን ብለን ቆርጠን ነው የተነሳን እና በዛ ውስጥ መሳተፌ ደስ ይለኛል። ምን አልኩ? ታሳሳለህ፣ በህይወት ላታይ ትችላል። አላልኩም እሱም ብዬ ነው የሄድኩት። በጣም ስለ ዲሲ የሚናፍቅ ነገር ምንድን ነው? አብረን የምናሳልፋቸው ጊዜዎች ሬስቶራንት የምንሄድባቸው ጊዜዎች፣ ቤት ውስጥ የምንጫወታቸው ጨዋታዎች፣ እስፔሻሊ ስንወያይ አንብበህ የምትጠይቀኝ ጥያቄ ልንተኛ ስንል አልተኛም ብለህ ጥያቄ የምታነሳቸው እና ሁለታችንም አንዳንዴ እስከ ጠዋት ድረስ ስንከራከር ምንቆያቸው ጊዜዎች። ቨራዚን ሰንተር ባስኬትቦል በጣም ትወዳለህ። ገንዘብ የንጨረስከው አንዱ በሱ ነው። ቨራይዘን ሰንተር አብረን ሄደን የምንጮኸው ጩኸት እና አንተ ኩክሊ፣ በፍጥነት ከዛ አካባቢ ካሉ ልጆች ጋር አንድ ላይ ሆነህ በቃ ልጆች ታመጣለህ እምትላለህ። እሱ እኔ ዳላስ ካውቦይ ደጋፊ ነበርኩ፣ አንተ ሬቪንስ ደጋፊ ነበርክ። ሁለቱ በተጫወቱበት ሁለቱ በሚጫወቱበት ጊዜ ሁሌ ሬቪንስ ነበር የሚያሸንፈው እና የምታበሳጨኝ ነገር፣ በተለይ ጌሙ ሊያልቅ አካባቢ እኔ ታውቃለህ፣ ወደ ተናድጄ ሲሄድ የመኝታ ጊዜ አልደረሰም አባባ ምትለኝ፣ እነሱ ትዝ ይለያል። ትምህርት ቤት ማደርስህ አርብ ከትምህርት ቤት ሳመጣ ዲነር የት ነው ምን ብላ ብዬ አስመርጠሃለሁ ትመርጣለህ። አንዳንዴ ትዝ ይለኛል የት ልኝ ስልህ ይሁኔ ትልኝና እንደዚህ እስክስታ ታሳየኝ ነበር ማዕዛ ቤት። እነዛ ጊዜዎች ዲሲን ለቅቄ ስሄድ በጣም በጣም ከሚያስታውሱኝ ጊዜዎች አንዱ እሱ ነው። ሌሎች ብዙ ነገሮች አሉ ግን ከአጠገቤ አልለይም ያሉት እስፔሻሊ ከአንተ ጋር የምናሳልፋቸው ጊዜዎች ናቸው። በእርግጥ ደሞ አንተ እና ሁለት ቤስት ፍሬንዶች ነበሩ ቶሚ እና አቡ። አራታችን ሆነን ላይብረሪ ብናሳልፋቸው ጊዜዎች እንዴት እነዛ ልጆች በተለይ አቡታ ቃል ጥያቄ ያበዛል። ምን ይላል ታው ስትሎ ማይተውም ይጠይቃል። ቶሚ ትንሽ ዝምተኛ ነው። ቤት ውስጥ እኛ ቤት ይመጡ ነበር። ሁላችሁ ሰብስብ ቤቱ ተራረጋችሁ ነበረ። ትምህርት ቤት ስትመርጥ የት ሃይስኩል ልግባ ብለ ያደረግናቸው ክርክሮች እንዴት ኮንቬንስ እንዳደረገኝ እና እንዴት ጎንዛጋ ኮሌጅ ሃይስኩል እንደገባ ምክንያቱም ማሚ እንትን ልትገባ ፈልጋ ነበረ። ምንድነው ኒር ቤንጃሚን ቤኒከር ቤንጃሚን ቤኒከር፣ በጣም ጥሩ ትምህርት ነው፣ ግን የመጨረሻው ውሳኔ ያንተ ነበረ። እሱ ትዝ ይለኛል። ጎንዛጋ በጣም ውድ ትምህርት ቤት ነው። አብዛኛውን ኦልሞስት 90% ስኮላርሺፕ አግኝተ ነው። እነሱ ጊዜዎች የምንወያያቸው ጊዜዎች እና ካደክ በኋላ ጓደኛ ነበር። ኦሽን ሲቲ ትዝ ይላል። ኦሽን ሲቲ ኦሽን ሲቲ ሄደን ጀርባዬ ላይ ውሰደኝ የምትለው በዛ በእንትን ላይ ምንድን ነው ያ ስሙን መላቃ የሚያንሳፈፍ ነገር ውሃ ላይ የምትሄድበት ነገር ምንድን ነው የሚባለው? እሱ ላይ ወጥተን አንድ ላይ እንሁን እያልክ እንትን የምትለኝ ደሴ አይፎን ፎር ገዝቼ ለመጀመሪያ ጊዜ አይፎን ፎር ገዝቼ የኔ ስትጠቀሙ ውሃ ውስጥ አስገብተህ ጥለው በገዛ በገዛር በሶስተኛው ቀን መቀየር ነበረብኝ። ስ ንግስ በጣም በጣም ትዝ ይለኛል እና ከፋሚሊ ጌት ቱጌዘር ቦልቲሞር የምንሄደው ሁልጊዜ በእንትኖች ቦልቲሞር ሄደን በፋሲካ በታንክስጊቪንግ እና በገና ሶስት የተለያዩ ፋሚሊዎች ጋር እንሄድ ነበር እና ያን ጊዜ እናንተ ተሰብስባቸው ልጆች የምትጫወቱት ጨዋታ እነሱን ነው አይሚስ እና የነዛ ጊዜ ሲመጣ ሁሌ እንትን ይለኛል፣ በጣም በጣም ይለኛል። እና በተለይ ጌም ትልልቅ ጌሞች ሲኖሩ አንተ ራስህ ስትጽፍልኝ ነበር አባባ ይሄ ጌም እየመጣ ነው እኔ ጋ ብትሆን አይወሽ ትልኝ ነበር እና ያኔ እነዛ በጣም ወደ ኢትዮጵያ ከ26 ወይ ከ27 ዓመታት በኋላ ለመመለስ የወሰንከው ለምንድን ነው? ምክንያቱም ለረጅም ጊዜያት አልተያየንም ከእኛ ጋር እና ሁሌ ትመጣለህ፣ ከዛ ደግሞ ትሄዳለህ። ለምን? በእርግጥ ኢትዮጵያ ውስጥ ለ28 ዓመታት እሄድኩም ወድጅ ያደም ሳልወድ ነው፣ በግድ መግባት ስላልቻልኩ ነው። አሁን ለመሄድ በጣም ወስ ከአንተ ጋር ብዙ ጊዜ ባሳለፍ ደስ ይለኛል ግን አንድ የተጀመረ ትልቅ ፕሮጀክት አለ ኢትዮጵያ ውስጥ፣ የነጻነት የፍትህ፣ የዲሞክራሲ ፕሮጀክት አለ፣ አላለቀም እሱ። አሁን በእርግጥ ኢትዮጵያ ውስጥ ጠቅላይ ሚኒስትር አብይ መምጣት ብዙ ነገሮችን ለውጧል፣ ግን እነዚህ የተነሳንባቸውን መሰረታዊ ነገሮች ገና አልጨረሰም ሰው። እነዛ ነገሮች ብዙ ውይይቶች ይፈልጋሉ፣ ብዙ በእውቀት የሚሰሩ ነገሮችን ይፈልጋሉ እና እኔን እና ድርጅቴን ሌሎችንም ሰዎች ኢትዮጵያ ውስጥ ይፈልጋሉ። ኢትዮጵያ ውስጥ መመለስ ያለባቸው ጥያቄዎች አሉ። ኢትዮጵያ ምን አይነት የምርጫ ስርዓት ያስፈልጋታል የሚል ጥያቄ መመለስ አለበት። ኢትዮጵያ ምን አይነት የመንግስት ቅርጽ ያስፈልጋታል የሚለው ጥያቄ መመለስ አለበት። ኢትዮጵያ ምን አይነት የመንግስት ስትራክቸር ያስፈልጋታል የሚለው ጥያቄ መመለስ አለበት። የኢትዮጵያ ህገ መንግስት መሻሻል አለበት። የት ጋር የሚሻሻለው እሱ መዋየት አለብን። ምን አይነት ኢትዮጵያ ትፈጠራለች የሚለው ጥያቄ መመለስ አለበት። ያንን ለመመለስ የእኛ ድርጅት የራሱ ትልቅ ሚና አለው ብዬ አምናለሁ። እሱን ነገር መጨረስ አለብኝ ብዬ አንድ ነገር ጀምሬ ታውቃለህ፣ ጀምሬ ሳልጨርስ ብቀር ደስ አይለኝም። ያላለቀ አንፊኒሽድ ፕሮጀክት አለ፣ እሱን መጨረስ አለብኝ። እኔ እና አንተን በተመለከተ ከኤርትራው የተሻለ ነው ብዬ አምናሉ አሁን ያለን ምክንያቱም፣ ኢትዮጵያ ኬር አንደኛ፣ አንተ ራስህ ኢትዮጵያን በሚገባ ማወቅ የሚገባ ቦታዎች አሉ፣ ከዚህ የጠየቀኝ ቦታዎች አሉ ኢትዮጵያ ውስጥ። ኢትዮጵያ ታሪካዊ ሀገር ናት። ያችን ታሪካዊ ሀገር እኔ በህይወት ቆሜ አብረን ብና ይፈልጋለሁ። ቶሎ ቶሎ መገናኘት እንችላለን ከበፊቱ፣ የበለጠ ና ስትለኝ ሮጬ መምጣት እችላለሁ። ከአሜሪካ ከኢትዮጵያ ወደ አሜሪካ ና ካልከኝ መምጣት እችላለሁ። አንተም ና ስልህ መምጣት ይችላለህ። ኢንፋክት እኔ እና አንተ እኮ አሁን መቼ ነው ኦገስት ላይ ትሄዳለ? ትምህርት ቤት ከሄድክ እኮ እዚህም አንገናኝም፣ እዛ ብቻ አይደለም እዚህም አንገናኝም። እና እኔናንተ ደፍነት ል አሁን ከአሁን በኋላ ከበፊቱ ይበልጥ የምንገናኝ ሰዎች እና ብዙ እንዳለፉት ሶስት ዓመታት አንሆንም። እሱን ትራስት ሚ ትንሽ ጊዜ ነው አሁን የቀረን። የመጨረሻው ጥያቄ ሌላ እኔን የምትመክረኝ ወይም የምትሰጠኝ የማበረታቻ ቃል ካለ? ለእኔ የመጨረሻው ነገር ብነግርህ ታስታውሳለህ፣ ዳላስ ኤርፖርት ላይ ሆነን ምን እንዳልኩህ፣ ምን እንዳልከኝ። እኔ እንድትሆን ያሳደግኩህ ነገር አለ። እሱን ነገር ከሆንክልኝ ለእኔ ይኖርህልኛል። ከዛ በኋላ ለራስህ ትኖራለህ። ትምህርት ቤት ጨርስ። የባችለር ዲግሪ አይበቃህም፣ ከዛ በላይ መጨመር አለብህ። እና እነሱን ሁለት ነገሮች ካደረክ በፍጹም አንተን በመውለዴ እና በማሳደግ እጅግ በጣም ደስ ይለኛል። እሱን ደስታ አትቀማኝ። ኬፕድ እሱን ካደረክልኝ ያብዳንቱሜ ኤቭሪቲንግ የጋቢና ጉዞአችን ይቀጥላል። ተከታዩ ዘገባ በኢትዮጵያ ሶማሌ ክልል ባለፈው ሳምንት የተከሰቱ ግጭቶችና የፖለቲካ አለመረጋጋቶችን አስመልክቶ ከተለያዩ አካላት ጋር የተደረገ ውይይት ነው። ተከታዩ የግጭቱ መንስኤና የደረሰው ጉዳቶችን አልፎም የፌዴራልና የክልል መንግስታት የጸጥታ ጥበቃ ግንኙነትን ከህግ አንጻር አሉላ ከበደ በቀጣዩ ውይይቱ ይገመግማል። ሲሜ አሊ አፍ አሊ ይባላል። ከሶማሌ ክልል የቀድሞ ፓርላማ አባል ነኝ የነበርኩ አሁንም ደግሞ ለሶማሌ ክልል ያለው ችግር የሶማሌ ሕዝብ ለመዳን ተነስቶ የተቋቋመበት መድረክ አፋ ጉባኤ ነኝ እኔ። ዶክተር እስማኤል ቆዳህ ነው የሚባለው እዚህ ኖርዝ አሜሪካ ነው የሚኖረው የእኛ ድርጅት ኢትዮጵያን ሶማሌ ካውንስል ወሸንጎ ለኦልሞስት ሀያ አመት በዚህ በአክቲቪስት ስራና በሌሎች ሲቪክ ሶሳይቲ ስራ ላይ ነው ሰባት ከመንባት በምሰው በንቲ ይባላለሁ። በኢትዮጵያ ሰብአዊ መብት ኮሚሽን የኢንፎርሜሽን ኮሚኒኬሽን ዳይሬክቶሬት ዳይሬክተር ነኝ። ሙልጌታ አረጋዊ የህግ ባለሙያ ነኝ። እንግዶች የሁላችሁም አመሰግናለሁ። መሰንበቻውን በጀጀጋ የደረሰ ሁከት መነሻ አይሁን እንጂ ቀደም ሲልም ሲነሱ የነበሩ አንዳንዶች በዚህ ውይይት የምትሳተፉትን ጨምሮ በተደጋጋሚ ታቀርቧቸው የነበሩ ቅሬታዎች ለዚህ ውይይት ምክንያትም ሆነዋል። እስኪ መሰንበቻውን የሆነውን ነገር በአጭሩ በመመልከት እንጀምር። አቶ አሊ ቀደም ብለው እንደነገሩን የአካባቢው ተወላጆች ያላችሁበት ማህበርን ነው የሚወክሉት። ባለፈው ቅዳሜ ምንድን ነው የሆነው? እርሶ እስከሚያውቁት ድረስ በተጨባጭ የሆነውን በአጭሩ ይንገሩን። ያለፈው ቅዳሜ የተከሰተው ነገር በጣም አሳፋሪ፣ በጣም የሚያሳዝን ነገር ነበረ። እንደሰማችሁ ጅግጅጋ ውስጥ የሚኖሩ ሌላ ብሔር ተወላጆች ከሶማሌዎች ማለት ነው ያው ሀብታቸው ተፈተዋል ቸው ተፋል ህይወታቸው ይቀጥዋል የእምነት ቤቃቸው ቤተ ክርስቲያን ውስጥ እስከሰባት የሚደርስ ተቃጥለዋል። የተወሰነ አካባቢ ደግሞ ቄሶች ያቀለዋል። ስለዚህ ይሄ ችግር መነሻው እና ያው ሁለት ነገሮች ናቸው። አንዱ የሶማሌ ክልል መስተዳደር የነበረው አቶ አብዲ እኔ ካልመራው የሶማሌ ክልል ምንም እንዳይቀር ሁሉም አፍርሶ እንዲሄድ የሶማሌና የሌሎች ኢትዮጵያ ህዝብ ጥላቻ ለመፍጠር አሁን ቤተክርስቲያኖች ለመቃጠል ሌላ አላማ አይደለም። ከኢትዮጵያ ከእምነት የተነሳ ግጭት ለማስፈር ነው። የተለያዩ ቦታ ኢትዮጵያ ውስጥ ያለው መስጊዶች እንዲቃጠል በቃ። ስለዚህ መስጊዶችን ከተቃጠለ ሁለቱ እምነት መካከል የተፈጠረ ግጭት ነው ማለት ነው። ይሄንን ግጭት ደግሞ ከተፈጠረ በቃ ሀገሩ ፈርሰዋል ማለት ነው። ሀብት ብቻ ሳይሆን ይሄንን አላማ ሌላ ትላልቅ የቀድሞ ባለስልጣናት የነበረው ሰዎች እጅም አለበት። ተጣርቶ ይህ ጉዳይ የነበሩ ሰዎች ከኋላ የነበሩ ሰዎች ህግ ፊት በፊት። አቶ ደምሰው እርስዎ ድርጅት የኢትዮጵያ ሰብዓዊ መብት ኮሚሽን በአካባቢው ቅርንጫፍ ጽህፈት ቤት አላችሁ። በየጊዜው ተከታትላችሁ መግለጫ ታወጣላችሁ። እስኪ ባጭሩ በጅጅጋ ያለውን ሁኔታ ኮሚሽኑ እስከደረሰበት በተጨባጭ ባለፈው ቅዳሜ የተፈጠረውን ሁከት። እንዴት ነው የገመገማችሁት? መልካም አሉላ፣ ባለፈው ቅዳሜ የተከሰተው ነገር ቀደም ሲል ያሉት ሰማ እንደገለጹት እጅግ አጸያፊ ተግባር ነው። የሆነው ነገር ምንድን ነው? በአካባቢ የሰዎች ተዘዋውሮ የመስራት መብት፣ በሕይወት የመኖር መብት፣ ንብረት የማፍራት መብት እንዲሁም ደግሞ የአምልኮ ነጻነትን ጭምር የሚጋፋ ብቻ ሳይሆን ተመልካት ያለመ እንቅስቃሴ እንደሆነ እንወስዳለን። ጥቃቱ በዋነኝነት በብዙሀኑ በነጋዴው ማህበረሰብ እና በሌሎቹ ላይ ያተኮረ ቢሆንም ምናልባት ቤት ተኮር ብል ጉዳዩን የሳትኩ አይመስለኝም። ምክንያቱም ተጠቂዎቹ ሌሎች ስለነበሩ እሱ ብቻ ሳይሆን አካባቢው ላይ የሰው ሕይወት መጥፋቱ፣ ቤተ ቤተክርስቲያናት መቃጠላቸው፣ ንብረት መውደሙ ሌላ ጉዳይ ሆኖ ከአካባቢው ለመውጣት እንኳን ፍላጎት የነበራቸው ሰዎች አሁን ባለም መረጃ መውጣት ያልቻሉበት ሁኔታ እንደነበረ ነው። የሰማ ነው። ተደረሱ ጥቃት አኳያ ስናየው አሁን መጀመሪያ ጥቃት እስከደረሰባቸው ተቋማት የጥቃቱ ሰለባ የሆን ነው። በመጀመሪያ እኛ እኛንን የኢትዮጵያ ሰብዓዊ ኮሚሽን የዚህ መፋት ተቋም ነው። ቤታችን ተቃጥሏል። ንብረት ወድሟል። መኪና ተወስደዋል። ኮምፒውተሮች እንደዚህ ተወስደዋል፣ ተዘርፈዋል። ዶክመንቶች ተቃጥለዋል። አንድም የተረፈ ነገር የለው። እንግዲህ ይሄ ለምን ሆነ የሚለውን ካየን፣ ባለፉት ጊዜያት አሉና ባለፈው አንተም እንደምታስታውሰው የቀረቡ ቅሬታዎች ነበሩ። በሶማሌ ክልል የሀገር ሽማግሌዎች የቀረቡ ቅሬታዎች ነበሩ። ሌሎችም በቡድንና በግል የቀረቡ ቅሬታዎች ነበሩ። እነዚህ ሁሉ እንዲጣሩ ጅጅጋ ከተማ ለሚገኘው ቅርንጫፍ ጽ/ቤታችን ልከን ነበረ። ባለሙያዎቻችን ይህንን እንዲሰሩ እንዲያጣሩ ይሁንና ይህንን በማጣራት ስራ ላይ ሳሉ ወከባና የተለያየ እንግልት ይደርስባቸው ነበር። በዛ ሂደትም ሆነው መመራ ስራውን ለማጠናቀቅ የደረሱበት ሁኔታ ነው የነበረው። ዶክተር እስማኤል ቀደም ብሎ እንደገለጹል ረጅም አመታት የዘለቀ በመብት ጉዳዮች ላይ የሚሟገት ድርጅት ነው የሚመሩት የኢትዮጵያ ሶማሌዎች ዴሞክራሲያዊ ምክር ቤት። እናንተ እስከተረዳችሁት ድረስ የሆነው ምንድን ነው? ለሞቱት ሰዎች በጣም ሀዘኔን አስተላልፋለሁ። በዛ በንብረት ላይ የደረሰባቸው ሰዎች ፕሬዚደንቱ ይሄንን ያደረጉት እኔ ከሞት ሰርዶ አይቀል የሚለው አይነት ነው የጀመሩት። ይህንን ደግሞ ከዚህ በፊት ወደ ኋላ ተመልሰን ብንመለከት እንደዛ አይነት ድርጊት ያደረጉ ነበር እና ምንም አዲስ ነገር አይደለም። ግን በተለይ አሁን አዲሱ ይሄ ኢትዮጵያ ውስጥ ለውጥ ከመጣ በኋላ ለመጀመሪያ ጊዜ ትንሽ የዲሞክራሲ በመጣበት ጊዜ የእኛ ህዝቦች እዛ ከአንድ ሺ አምስት መቶ በላይ ድሬዳዋ ውስጥ ስብሰባ ነበራቸው እና እሱ የሞከረው እንደ ድሮ ተው ድሮ ኢትዮጵያ ውስጥ ሆኖ ስብሰባ ማካሄድ ይቀር እና በውጭም ስለ እሱ ነገር አንድ ነገር ካነሳ ቤተሰቦች ማሰር መግደል ነበረ። እና ይህንን አቤቱታ ለብዙ አቅርበን የሚሰማ ጆሮ አልነበረም። በዛ እና ለማሳጠር እዛ ድሬዳዋ ውስጥ ትልቅ አይነት ስብሰባ እየተካሄደ በዚ በአይሻ በኩሉ አድርጎ የሱ ልዩ ፖሊስ የሚባል አለ ነገሩን ለማፍረስ ሞክሮ ነበረ፣ አልተሳካለትም። ሁለተኛው ደግሞ ሰዎቹ ከዚህ ስብሰባ በኋላ ወደዛ ለመሄድ እየሞከሩ ነበረ እና አሁን መጨረሻ ላይ የምናየው መውደቁ ላይ ስለደረሰ ሌሎቹን ኢትዮጵያኖች ላይ አንደኛ የእሱን ችግር የኦሮሞና የሶማሌ ጦርነት ለማስመሰል ከዚህ በፊትም አድርጓል። ሁለተኛው ደግሞ በዚህ በቤተ ክርስቲያኖች ላይ የእስልምና እና የሙስሊም ጦርነት ለማስመሰል እና ራሱን ከዛ ለማውጣት ነው የሞከረው። ወደ አቶ ሙሉጌታ ሊሄድ አቶ ሙሉጌታ እንደ ህግ ባለሙያ የተፈጸሙትን ሁኔታዎች ይልቁንም ደግሞ ከህግ አንጻር የፌዴራሉን መንግስት ጣልቃ ገብነት የሚጠይቁና የገባበትን ሁኔታ አስመልክቶ ከሚነሱ ጉዳዮች ጋር የተዛመዱ ሁኔታዎችን እንዲመለከቱ ነው የጋበዝኩት። መቼ ነው የፌዴራል መንግስት በክልሎች ችግሮች ሲፈጸሙ ጣልቃ መግባት የሚችለው? የጅጅጋውን እንዴት ይመለከቱታል? አቶ ሙሉጌታ። እንግዲህ ሁለት ሉዓላዊ መንግስታት አሉ ብለን ነው የምናስበው በፌዴራሊዝም ውስጥ። አንዱ የክልል መንግስት ነው። ሌላው ደግሞ የፌዴራል መንግስት ነው። በክልሎች እና በፌዴራሉ መንግስት መካከል ያለ ግንኙነት አለ። ያ ግንኙነት የሚገዛው በሀገሪቱ ህገ መንግስት ነው። ሶ የሀገሪቱ ህገ መንግስት አሁን በቀረበው ጥያቄ ላይ ግልጽ የሆነ መልስ ይሰጣል እያስባለሁ እና አንድ ክልል ውስጥ የሆነ ችግር ሲፈጠር ፌዴራል መንግስቱ መቼ ነው መግባት የሚችለው ለሚለው ጥያቄ በመጀመሪያ ደረጃ ችግር ሲፈጠር ክልሉ ራሱ ችግሩን አድሬስ ማድረግ አለበት ተብሎ ይታሰባል እና ክልሉ በራሱ ችግሩን ማስወገድ ካልቻለ የፌዴራል መንግስት እርዳታ መጠየቅ የሚችልበት አግባብ አለ። አንዱ ይሄ ነው። የክልል መንግስት እኔ ራሴ ችግሩን ማስወገድ ይችላለሁ ብሎ ካሰበ የፌዴራል መንግስት ይገባል ተብሎ አይጠበቅም። ግን አንዳንዴ የክልሉ መንግስት ከአቅሙ በላይም ቢሆን ችግሩ ስቲል ከአቅሜ በእኔ አቅም ሊፈታ የሚችል ነው ብሎ ድርቅ ሊል ስለሚችል ይህንኑ አድሬስ ለማድረግ ህገ መንግስቱ ለፌዴራል መንግስት የሰጠው ስልጣን አለ። በመጀመሪያ ደረጃ ጠቅላይ ሚኒስትሩ ከካቢናቸው ሆነው የአስቸኳይ ጊዜ አዋጅ ማወጭ ይችላሉ። በአንድ በተወሰነ ክልል ከፈለጉ፣ በአንድ በተወሰነ ቀበሌ የሚሆን ከተማ የአስቸኳይ ጊዜ አዋጅ ማወጭ ይችላሉ። ሰራዊታቸውን ማስገባት ይችላሉ ከፈለጉ እና ይሄ የአስቸኳይ ጊዜ አዋጅ ደግሞ እንዴት እንደሚታወጭ ያው ህገ መንግስቱ በዝርዝር ያስቀምጣል። ሁለተኛው ፓርላማው ራሱ የህዝብ ተወካዮች ምክር ቤት በአንድ ክልል ውስጥ ከባድ የህግ ጥሰት አለ በተለይ የዜጎች መብት እየተጣሰ ነው ብሎ ሲያስብ የፌዴሬሽኑን ምክር ቤት ጠርቶ ሁለቱም ምክር ቤቶች አንድ ላይ ቆጭ ብለው ችግር ተፈጥረዋልና ይህን ችግር ለማስወገድ ፌዴራል መንግስት ጣልቃ ይግባ ክልል ውስጥ ብሎ መወሰን ይችላሉ። ሶስተኛ አማራጭ ይሄ የፌዴሬሽን ምክር ቤት ራሱ ብቻውን ተሰብስቦ ህገ መንግስታዊ ስርዓቱ አደጋ ላይ ወድቋል ብሎ ሲያስብ ፌዴራል መንግስት ክልል ህይወት ውስጥ አልቃ እንዲገባ መወሰን ይችላል ይላል። ሌላው እና የመጨረሻው ጠቅላይ ሚኒስተሩ የጠቅላይ ጦር አዛዥ ነው፣ ኮማንደር ኢንቺፍ ነው የመከላከያ ሰራዊቱ እና የመከላከያ ሰራዊቱ ዋና አዛዥ እንደመሆኑ ጠቅላይ ሚኒስተሩ ህገ መንግስቱን የማክበርና የማስከበር ግዴታ አለበት ይላል። ሰው ጠቅላይ ጦር አዛዥ እንደመሆኑ መጠን የሀገሪቱን ሰራዊት የማሰማራት ስልጣኑ ተጠቅሞ አንዳንድ ለምሳሌ በሚስጥር ሊካሄዱ የሚችሉ ወታደራዊ እንቅስቃሴዎችና እርምጃዎች ሊኖሩ ይችላሉ። ሰው ጠቅላይ ጦር አዛዥ መሆኑ የሚያስገኝለት ጥቃቅም ስልጣኖች፣ እሱም ተጠቅሞ አንዳንዴ ጣልቃ የሚገባበት ሁኔታ ያለ ይመስለኛል። ለምሽቶ ያለን የጋቢና ዝግጅት ይኸው ነበር። በቀጣይ ዝግጅት እስከምንገናኝ ሳስተናግዳቸው ያመሸሁት ሄኖክ ሰማግዘር ነኝ። መልካም ምሽት።